በእግር ኳስ ዴሞክራቲክ ኮንጎ ለሁለተኛ ጊዜ የቻንን ዋንጫ አነሳ። በአሜሪካን ፉትቦል የዴንቨር ብሮንኮ ቲም የብሔራዊ ሊግ ሻምፒዮን ሆነ። በአትሌቲክስ መሠረት መንግሥቱ የፓሪስ ማራቶን ሻምፒዮንነቷን ልትከላከል ነው የሚሉትን እናስቀድማለን። ሌሎች ዜናዎችም አሉን፣ አብረን እናምሽ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ ሰለሞን ክፍሌ ነኝ። ዲሞክራቲክ ኮንጎ የትላንቱን የቻን ማለትም የአፍሪካ ሀገሮችን ሻምፒዮና ውድድር በድል ለማጠናቀቅ የቻለው ማሊን ሶስት ለዜሮ በፍጻሜው አሸንፎ ነው። ሜቻክ ኤልያ ሁለትና ጆናታን ቦሊንጊ አንድ አግብተዋል ለቲማቸው። በቻን ውድድር ላይ የሚሳተፉ ተጫዋቾች በሙሉ በሀገር ውስጥ ሊጎች ብቻ የሚጫወቱ እንጂ ለውጭ ሀገር ቲሞች አይሰለፉም። ዲሞክራቲክ ኮንጎ ከዋንጫው በተጨማሪ ሰባት መቶ ሀምሳ ሺህ የአሜሪካ ዶላር ሽልማት ወስዷል። ሁለተኛው ማሊ አራት መቶ ሺህ ኮት ዲቯርና ጊኒ እያንዳንዳቸው ሁለት መቶ ሀምሳ ሺህ ዶላር አግኝተዋል። በአሜሪካን ፉትቦል ዘንድሮ የብሔራዊ ሊጉን ሱፐር ቦል አሸንፎ ትናንት ማታ ዋንጫ የወሰደው የዴንቨር ብሮንኮ ቲም ነው። የካሮላይና ፓንተሮችን ሀያ አራት ለአስር ቀጥቶ ነው ሻምፒዮን የሆነው። ሳን ፍራንሲስኮ ካሊፎርኒያ አቅራቢያ በሚገኘው ሌቪስ ስቴዲየም የተካሄደውን ሀምሳኛውን ሱፐርቦል በቢሊዮኖች የሚገመት ህዝብ በቴሌቪዥን ተከታትሏል። ፓንተርስ በዋና ኳስ አከፋፋዩ ካም ኒውተን ተማምነው ነበር የገቡት። የብሮንኮ ከባድና ጠንካራ ተከላካዮች ፈጽሞ ሊያንቀሳቅሷቸው ግን አልቻሉም። ቮን ሚለር ውጤት ካስገኙ ተከላካዮች አንዱ እንዲህ ይላል ወደ ጨዋታው ስንገባ መጠቀም የፈለግነው በዋናነት መከላከሉን ነበር። ተጋጣሚዎቻችን ደግሞ በጣም ጎበዝ አጥቂዎች እንዳሏቸው እናውቃለን። ኳሷን ይዘው ወደ እኛ መስመር ዘልቀው ሊገቡ እንደሚችሉም ተረድተናል። ስለዚህ በመከላከሉ ጸንተን ከተጫወትን በአሸናፊነት እንደምናጠናቀቀው ተገነዘብን። ያደረግነውም ይህንኑ ነበር፣ ነው ያለው ቮን ሚለር። የፓንተሮችን አከፋፋይ ካም ኒውተንን ሁለት ጊዜ ጨምድዶ ሜዳው ላይ ያደባየ ብርቱ ተከላካይ ነው። የትላንቱ ሱፐር ቦል ሐምሳኛው ወይም ወርቃማው የመታሰቢያ አመት ውድድር እንደነበር ይታወቃል። በአትሌቲክሱ ስፖርት ዜና፣ በፓሪስ ማራቶን ያለፈው ዓመት ሻምፒዮኖች ኢትዮጵያዊቷ መሰረት መንግስቱ እና ኬንያዊው ማርክ ኮሪር ዘንድሮም በጎዳናው ሩጫ ውድድር እንደሚሳተፉ ተዘግቧል። ኮሪር ባለፈው ዓመት የራሱን ፈጣን ጊዜ ሁለት ዜሮ አምስት አርባ ዘጠኝ በማስመዝገብ ነበር ያጠናቀቀው። ከሁለት ዜሮ ሰባት በታች ከሚገቡ ሌሎች ዘጠኝ አትሌቶች አንደኛው ይሆናል ዘንድሮ። ሌላው ፈጣን የኬንያ ሯጭ ሁለት ዜሮ አራት ሃምሳ ሦስት ያለው በርናርድ ኮችም ይሮጣል ተብሏል። የቀነኒሳ በቀለን 2053 ሬኮርድ የሰበረው አትሌትም እርሱ መሆኑ አይዘነጋም። በሴቶቹ መሰረት መንግስቱ ያለፈውን ዓመት ማራቶን ያሸነፈችው ከራሷ ፈጣን ጊዜ ላይ ስድስት ደቂቃዎች ላጭታ ነበር። ሁለት 23 26 ነው ያስመዘገበችው ሰዓት። በተከታታይ ሁለቴ የፓሪስን ማራቶን በማሸነፍ የመጀመሪያው አትሌት መሆን ከፈለገች መሰረት ከሦስት ሳምንት በኋላ በሚደረገው ውድድር ላይ ጥሩ አቋም ሊኖራት እንደሚገባ አያጠራጥርም። ኬንያዊቷ ጆርጂያ ሮኖ ሁለት ሀያ አንድ ሰላሳ ዘጠኝ፣ ሌላይቱ ኬንያዊት ቤስሊን ጀፕኮሽ ሁለት ሀያ አራት አርባ አራት አላቸው። የሚተኙላት አይሆኑም። የእኔን በዚሁ ላብቃና ለሌላ የአትሌቲክስ ዜና ወደ አዲስ አበባ ልውሰዳችሁ። ገዛሀኝ ጽዮን መስቀል መስመር ላይ ነው መቀጠል ትችላለህ ገዛሀኝ። አመሰግናለሁ ሰለሞን። በእኔ በኩል የኦሎምፒክ ደግ አጭር ዜና አለኝ። ኢትዮጵያ በኦሎምፒክ ተሳትፎ ታሪኳ በተለይም በረጅም ርቀት ሩጫ በስመጥራት ቤቶቿ ተከታታይ ድሎች በማስመዝገብ ትታወቃለች። ከአምሳ አራት ዓመት በፊት በሮም ኦሎምፒክ በሻምበል አበበ ብቂላ አንድ ብሎ የተጀመረው አሸናፊነት በቶኪዮ እና ሜክሲኮ ኦሎምፒኮችን ድል አድራጊነቱ በቀጣይነት ደምቆ ተዘግቧል። ከዚያም ወዲህ ቢሆን የግል ችበውን የተረከቡት በድርብሩብ ካሸበረቁት መካከል እንደ ምሩጽ ይፍጠር፣ ቀነኒሳ በቀለና ጥሉሎች ግዛፋ ያሉት የኦሎምፒክ ጀግኖችን የወለደች ሀገር አሁንም የተቃረበው የሪዮ ኦሎምፒክ ዝግጅቷል በጊዜ ለጀመረዋል። የአምስትና አስር ሺህ ሜትር ዋና አሰልጣኝ ሁሴን ሸቡ እንደሚከተለው ገልጸው እንድኛል። በእኛ በኩል እንግዲህ ይሄንን ኃላፊነት ከተብሉበት ጀምሮ ስልጠናውን በአግባቡ ጀምረ ከፌብሯሪ አንድ ጀምሮ አሁን እንግዲህ ሶስተኛ ወር ላይ ነው የምንገኘው እኛ በእኛ በኩል ስልጠና በአግባቡ ለሪዮ ኦሎምፒክ ውጤት ሊያበቃ ነው የሚችል ስራውትን ስልጠናችንን አግባቡ ጀምረን ነው አሁን ሦስተኛ ወርና የሚገኛለ። አሁን በሁሉም ውድድሮች ሚኒማ ያስፈልጋል። በየት በየት የሚገኙ ሚኒማዎች ናቸው? ለኦሎምፒክ መግባት የሚያስችል ማለት ነው። ሁሉም እርግጥ አምና በሁለት ሺህ ሰባት በዓለም አቀፍና በሀገር አቀፍ ባስመዘገቡት ውጤት መሰረት ነው አብዛኛው አትሌቶች ነገራ ብድ የተመረጡት። ከአሁን በኋላ ደግሞ ለሪዮ ኦሎምፒክ ሊያስመረጥ የሚችል ቀደም ሲል ያስመዘገቡት ሚኒማዎችም እንዳሉ ሆኖ ጊዜ ያለው ጊዜ ገረባለው ከዛ ጊዜ ጀምሮ በኋላ ደግሞ በተለያዩ እና የተለያዩ ሮፓ ሀገሮች አሜሪካን የተለያዩ ሀገሮች ለመወዳደር አትሌቶች የሚያስመዘግቡት ወቅታዊ ሚኒማና ወቅታዊ ብቃታቸው መሰረት ነው እንግዲህ አትሌቶች የሚመረጡትና ምንኛ ነው እና እኛ እኛ በብራዚል አስተናጋጅነት የሚደረገው ሰላሳ አንደኛው የሪዮ ኦሎምፒክ አሰልጣኝ ሰውሸቡ ከአትላንታ እስከ ለንደን ኦሎምፒክ ማለትም በአምስት ኦሎምፒኮች በምክትል አሰልጣኝነት የሰሩ የካበተ ልምድ ያላቸው ናቸው ናቸው። በዚህ ማብቃ ሰለሞን በለ በኩል ያለ ይኸው ነው። አመሰግናለሁ ገዛኸኝ። እኔም በዚሁ አጠናቅቃለሁ። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ።